የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ኮሚሽን ካለፈው ታህሳስ 6 እስከ 10 የሃይማኖት ነጻነት ሁኔታ ለመገምገም በኢትዮጵያ ጉብኝት አድርጎ አንድ ዘገባ ይፋ አድርጓል። ባለፈው ሰኞ መጋቢት ሁለት ይፋ የሆነው ዘገባ የኢትዮጵያ መንግሥት የሃይማኖት አክራሪነት ስጋት ቢኖርበትም በነጻነት የማምለክና ሌሎች መሠረታዊ መብቶችን ማፈኑ ችግሩን ከመፍታት ይልቅ ሊያባበስ ይችላል የሚል ሐሳብ ያቀርባል። ሰሞኑን በአዲስ አበባ ከተማ መስተዳድር በዋልታ የመረጃ ማዕከል ይፋ የሆነ አንድ የሕዝብ መለኪያ ጥናትም በተለይ በአዲስ አበባ ከተማ የሃይማኖት አክራሪነት እንደሚስተዋል በመግለጥ ማሳሰቢያ አውጥቷል። ትዝታ በላቸው ወደ ኢትዮጵያ የተጓዘውን የዩኤስሲአይአርኤፍ ልኡካን ቡድን መሪ ዙህዲ ጃሰር አነጋግራ የሚከተለውን አጠናቅራለች። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ኮሚሽን ከመንግስት ተጽዕኖ የሌለበት የገንዘብ እርዳታ የማያገኝ በራሱ የሚተዳደር ነጻ ኮሚሽን ሲሆን በነጻነት የማምለክ መብት ችግር ውስጥ የወደቀባቸው ሀገሮችን በመጎብኘት ሁኔታዎችን ገምግሞ ለአሜሪካ ምክር ቤት አባላት፣ ለፕሬዝደንቱና ለአሜሪካ ውጭ ጉዳይ መስሪያ ቤት ዘገባ ያቀርባል። በዚህ ተልእኮ በዚህ ዓመት ብቻ ኮሚሽኑ ወደ ሳዑዲ አረቢያ፣ ግብፅ፣ ባህሬንና ታጂክስታን ተጉዞ እንደነበር ኮሚሽኑ የሁሉንም ሃይማኖቶች ማለትም የክርስትናና የእስልምናን የሌሎችንም በነጻነት አምልኮ እንደሚከታተል የኢትዮጵያው ጉዞ ግምገማም የሚካተትበት ዘገባ በፊታችን ግንቦት ወር ለህዝብ ይፋ እንደሚሆን የልኡካኑ መሪ ዙሃዲ ጃሲር ገልጸዋል። ኢትዮጵያ የብዙ ብሔረሰቦች ሀገርና የባህልና የሃይማኖት መቻቻል ታሪክ ስለነበራት የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ኮሚሽን ለምርመራ ወደ አገሪቱ ሲጓዝ በታሪክ የመጀመሪያ ጊዜ መሆኑን ተናግረዋል። የኢትዮጵያንና የምትገኝበትን አካባቢ ታሪክ ብንመለከት በሚደነቅ ሁኔታ የከበረ ብዝህነት ያለውና እስልምና ወደ ተፈጠረበት ወደ ሰባተኛው መቶ ክፍለ ዘመን ተመልሶ የጸና በጣም በሚደነቅ ሁኔታ የኖረ የክርስትናና የእስልምና ግንኙነትም አለ። እንዲሁም ከአጠቃላዩ ዘጠና ሚሊዮን ሕዝብ ሰላሳ ሚሊዮኑ ሲሶው ማለት ነው ሙስሊም የሆነበት ኅብራዊ ኅብረተሰብ ነው። ሆኖም እንደ አውሮፓ አቆጣጠር ከነሐሴ 2011 ዓ ም ጀምሮ ግን መንግስት በሙስልሙ ማህበረሰብ ጉዳይ ጣልቃ መግባት መጀመሩን ሰማን ይላሉ ዶክተር ጃሲር። እርሳቸው እንደገለጹት ኢትዮጵያ ያለችው እንደ አልሸባብ ያሉ አሸባሪዎችና የአሸባሪ መረቦች ጋር ግንኙነት ያላቸው ሀገሮች ሶማሊያ፣ በሱዳንና ኤርትራ መካከል ስለምትገኝ የአክራሪነት መስፋፋትና በተለይም ከሳውዲ አረቢያ የውሃቢ እስልምና ጽንሰ ሀሳብ ወደ አገሪቱ መግባት መንግስትን እንደሚያሳስብ ገልጸዋል። በዚህም ምክንያት ይላሉ፣ መንግስት በሙስልም ማህበረሰቡ በነጻነት የማምለክ ነጻነት ውስጥ ጣልቃ መግባትና አፈና ጀመረ። የጉዞአችን ዓላማም ይህን በቅርብ ለመከታተል እንደመሆኑ ችግሩ የሚመለከታቸውን ሁሉ አነጋግረናል ይላሉ። ከብዙ ሚኒስትሮች ጋር ተገናኝተናል። ከመንግስቱ ጋር ከሚሰሩና በግላቸውም ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች መሪዎች ጋር ተገናኝተናል። የመንግስትን ጣልቃ ገብነትና በውስጣቸው ሰርጎ በመግባት ምክንያት ከተነሳው ተቃውሞ ጋር የተያያዙት የሽብር የሚል ክስ ከተመሰረተባቸው ሀያ ዘጠኝ ሰዎች ከሀያ ስምንቱ ጠበቆች ጋር ተገናኝተናል። ከአንዳንዶቹ ድርጅቶች እንደተረዱትም መንግስት የውጭ ኃይሎች ሰርጎ መግባትን ስለሚፈራ በተለይም የዋሃቢ እስልምና ጽንሰ ሀሳብን ማስወገድ ስለሚፈልግ የውጭ እርዳታ የሚያገኙ ነጻ ተቋማትን ሙሉ በሙሉ መዝጋቱ ክፍተት ፈጥሯል ብለዋል የዩኤስሲአይአርኤፍ የኢትዮጵያ ልኡካን መሪ ጁዘዲን ጃሴር። የሰብአዊ መብቶች ተመዋጋች የሆኑና ሌሎችም ሲቪል ማኅበረሰቡን ለማንቃትና ለማስተማር ሊያግዙ የሚችሉ ምናልባትም ጽንፈኝነትን ለማለዘብ አስተዋጽኦ የሚኖራቸው ለምሳሌም የምዕራብን የመሳሰሉ በሆኑ ወገንተኛነት የሌላቸው ድርጅቶች ቀድሞ የነበራቸው ተደራሽነት ዛሬ የላቸውም። በመሆኑም መንግሥታዊ ያልሆኑት ድርጅቶች ያሏቸው አማራጮች አንድም ከመንግሥት ጋር መሥራትና በኢትዮጵያውያኑ ሙስሊሞች የመንግሥቱ መሣሪያ ተደርገው መቆጠር አሊያም ያለመንቀሳቀሻ ጥሪት መቅረትና መዘጋት ነው። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ኮሚሽን አባላት ከኢትዮጵያ የፌዴራል ጉዳዮች ሚኒስትር አቶ ሽፈራው ተክለማርያም ጭምር ከሌሎች የመንግሥት ባለሥልጣናት ጋር መገናኘታቸውን ገልጸው መልሳቸው ግን ሁሉንም ማስተባበል ብቻ ስለነበር አሳሳቢ ነው ብለዋል። ዶክተር ጃሴር ለምሳሌ ከደረሰን የመብት ጥሰት መረጃዎች መካከል መንግስት ኢማሞችን ከስራ አባሮ የኢትዮጵያ ሙስልሞች ጉዳይ ከፍተኛ ምክር ቤት አባላትን እንደሾመ፣ ያም አካል የመንግስት ቀኝ እጅ ሆኖ እንደሚሰራ፣ የሙስልም ማህበረሰብ አባላት እንደጠየቁት በነጻነት በመስጊድ ውስጥ በሙስልሞች ምርጫ ከመካሄድ ይልቅ በቀበሌ ኢማሞችን እንዳስመረጠ አባሽ የተባለ የእስልምና ርዕዮተ ዓለም የሚያስተምሩ የሃይማኖት መሪዎችን ከዮርዳኖስ አስመጥቶ ሕዝብ እንዲቀበለው እንደሚገፋ ነበር መረጃዎች የደረሱን። ነገር ግን መንግስት አንዱንም አልተቀበለም ብለዋል። እየተፈጠረ ስላለው ነገር ትክክል ያለመሆናቸው ጉዳይ ትንሽ አሳዝኖኛል። በመሠረቱ እውነታውን እየካዱ ነው። አንዳንድ ያነጋገርናቸው የሙስሊሙ ማኅበረሰብ አባላት በተለይ ከእስረኞቹ ጠበቆች አንዱ የነገሩን ከደንበኞቻቸው ጋር መገናኘት አለመቻላቸውን፣ እስላማዊ መንግሥት ለመፍጠር የሚሞክሩ ሽብርተኞች ናቸው እንደሚሏቸው፣ አመፅን በሚያነሳሳ መንገድ እየተንቀሳቀሱ መሆናቸውን እንደሚነግሯቸው፣ እነርሱን ለማግኘት ግን በጣም መቸገራቸውን ስጋት እንዳለባቸው የስቃይ አያያዝ እንደሚፈጸምባቸው ነግረውኛል። እኛም ብንሆን በእስር ላይ ከሚገኙት 29 ሰዎች ጋር እንድንገናኝ አልፈቀዱልንም። ሙስሊሞቹ ቀይ መስመር ማለፋቸውን፣ ብሔራዊ ስጋት መፍጠራቸውን እያነሱ በተደጋጋሚ ይነግሩን የነበረው ነገር አሳስቦናል። የሚገርመው ነገር ግን ገለልተኛ እንደሆነ ከሚናገረው አካል የእስልምና ጉዳዮች ጠቅላይ ምክር ቤቱ አባላት ጋር ተገናኝተን በነበረበት ወቅት ይነግሩን የነበረው የመንግስት ሚኒስትሮ ሰዎች ይነግሩን የነበረውን ታሳሪዎቹ ቀይ መስመር ማለፋቸውንና ሌላውንም ቃል በቃል እየደገሙ ነበር። ኢትዮጵያ አሸባሪዎች በሚፈልቁበት ሀገሮች እንደተከበበችና የዋሃቢ መስፋፋት ስጋት እንዳለባት የዩኤስሲአይአርኤፍ ልዑካን ቡድን መሪ ገልጸዋል። ሆኖም አሁን ኢትዮጵያ ውስጥ ባለው የሙስልም ንቅናቄ ላይ የኃይል አፈናና እርምጃ መውሰድ ችግሩን ከመፍታት ይልቅ ያባብሳል ይላሉ። to all countries, not only Ethiopia, is that while they may have a legitimate threat to be concerned about ለኢትዮጵያ ብቻ ሳይሆን ለሁሉም ሀገሮች የምናስተላልፈው መልእክት ሊያስጨንቋቸውና አግባብ የሆነ ስጋት ሊያሳድሩባቸው የሚችሉ ጉዳዮች እያሉ አደጋ የሌላቸውን ጤናማ ማህበረሰቦችን መቆጣጠርና ከዓመፅ ነጻ የሆነ መንገድ የሚያስተምሩ ሰዎችን የመናገር ነጻነት መገደብ እነዚያን ማህበረሰቦች ይበልጥ ወደ ጽንፈኝነት ከመግፋት ፣ ከሲቪል ማህበረሰቡ ከማራቅ፣ ደግሞም እንደ እውነቱ ከሆነ የዋሃቢና የጽንፈኝነት ቀለብ እንዲሆኑ ከማድረግ በውጤቱም ብሔራዊ ደህንነት አደጋ ላይ እንዲወድቅ ከማድረግ በስተቀር የሚያስገኘው አንዳችም ስኬት ያለው ፋይዳ አይኖርም። የእኛ ኮሚሽን የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ከተፈጠረበት ጊዜ አንስቶ እየኖረ ያለውም ይህንን ግንዛቤ ለማስረጽ ነው። በሃይማኖት ነፃነት ላይ ጫና የሚያሳድሩ ሀገሮች የኋላ ኋላ የብሔራዊ ጸጥታቸው መናጋትም ከዚያ ይመነጫል። በመጨረሻም የኮሚሽኑ ሪፖርት አጠቃላይ ግምገማ ኢትዮጵያ በህዝቦች መቻቻል አብሮ መኖር ተምሳሌነቷ እንድትቀጥል መንግስት በሃይማኖት ጣልቃ መግባትን እንዲያቆም፣ በነጻነት የማምለክን ሌሎች መሰረታዊ መብቶችን እንዳይገድብ ማሳሰብ ነው ብለዋል። የህዝቦች በተረጋጋ መንፈስና በሰላም አብሮ መኖር እንዲሁም ብልጽግና የሚገኘው የሃይማኖት ነፃነት በሚከበርባቸው አገሮች ብቻ መሆኑን ተደጋጋሚ ዓለም አቀፍ ጥናቶች እንዳመለከቱ ገልጸዋል። ኮሚሽኑ ኢትዮጵያ ላይ ያጠናቀረው ዘገባ ለሚመለከታቸው የአሜሪካ መንግስት ተቋማት እንደቀረበ የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ኮሚሽን ልኡካን መሪ ጃዚር ገልጸዋል። በተያያዘ ዜና የአዲስ አበባ ከተማ አስተዳደርና ዋልታ የመረጃ ማዕከል በቅርቡ በጋራ ባካሄዱት የህዝብ ሀሳብ መለኪያ ጥናት በከተማዋ የሃይማኖት አክራሪነትን ባህሪያት የሚያንጸባርቁ ነገሮች እንደተጠቆሙ ተነግሯል። ጥናቱ ሁኔታው ለህዝብና መንግስት አሳሳቢ መሆኑን በመጥቀስ ችግሩን ለማርገብ መንግስት እርምጃ እንዲወስድ አሳስቧል።